ለዋጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባል። እግዚአብሔርን በመሰንቋ መስግኑት አሥር አውታርም ባለው በበገና ዘምሩለት። አዲስ ቅኔም ተቀኙለት፣ በልልታም መልካም ዝማሬ ዘምሩ። የእግዚአብሔር ቃል ቅን ነውና፣ ሥራውም ሁሉ በእምነት ነውና፣ ጽድቅንና ፍርድን ይወዳል፣ የእግዚአብሔር ቸርነት ምድርን ሞላች። ስለዚህም እኔና እናንተን ደስ ይለናል። ባሪያው ዳዊት አሁን ያነበብኩትን ክፍል ተናገረ። እኔና እናንተ አሥራ አውታር ባለው በገና እነሆ ዛሬ መዘመር ባንችልምና መሣሪያውም ከእኛ ጋር ባይኖር ባለን ሁሉ ግን ለእግዚአብሔር ለመዘመር ምዝጋናንም ለመሰዋት ደግሞ የሚከለክለን ምንም ነገር የለም። ልባችን በውስጣችን ይዘላል። እግዚአብሔርን ምዕረት በስታለችና ክብር ለስም ይሁን በለዋ። ክብር ለስሙ ይሁን። ከዚህ በላይ ምንን በል ወገኖቼ። እግዚአብሔር በዚህ ዝማሬ፣ በእኛ ዝማሬ እጅግ ደስ ይለዋል። በእኛ ቅኔ እጅግ ደስ ይለዋል። ከእኔ ጋር ሆናችሁ እግዚአብሔርን በዚህን ሰዓት ከፍ ከፍ ያደረጋችሁትን ሁሉ እግዚአብሔር ይባርካችሁ። እስቲ እንጸልይ። አቤቱ አምላካችን ሆይ ልትወደስ ልትከበር ይገባሃልና ክብር ክብር ክብር ለስሜ ይሁን ከባሪያዎች አንደበት ከልባችን የሚፈልቀውን ምስጋና ጌታ ሆይ ትቀበል ዘንድ አንተም ቢተኛ አይደለም ኃጢአተኞችም ብንሆን እንኳ እግዚአብሔር አባቴና አምላኬ ሆይ በደለኞችም ብንሆን እንኳ የባሪያዎችህን ምስጋና በዚህን ጊዜ ለአንተ ክብር የምንሰዋውን ምስጋና ለመቀበል እምቢ አትልም። በዚህን ሰዓት እግዚአብሔር አምላኬ ወይ ከእኛ ጋር ስላለ ልመናችንንም ስለ ሰማ፣ አቤቱ አምላካችን ወይ ለአንተ የተሰዋውን ምስጋና እነሆ ከላይ ከጸባወት ሆነ ስለምታሸተው እጅግ አድርገን እናመሰግንሃለን። በዚህን ሰዓት ደግሞ እያንዳንዳችንን በቃልህ ባርከን፣ እያንዳንዳችንን በቃል አስታጥቀን በጌታ መንፈስ ቅዱስ አጋዥነትና አስተማሪነት ለእያንዳንዳችን የሚገባውን የዘላለሙን ስንቅ በመንፈሳዊ ኮረጆአችን ውስጥ ትሰንቅልን ዘንድ እንለምንሃለን። ይህን ሁሉ ታደርጋለህና፣ ክብር ለስሜ ይሁን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ያውስም ጥናታችን ጌታ ኢየሱስ ክርስቶስ አንዲትን ሴት እንደፈወሰና አንዲትን ሕፃን ከሞት ማስነሳቱን እንዲሁም ደግሞ የሁለት ዐይነ ስውሮችን ዐይን መክፈቱንና እንዲሁም ኢየሱስ ክርስቶስ ጋኔን ያደረበትን ዲዳ ሰው መፈወሱን በሰፊው ተመልክተን ነበር። ዛሬ ደግሞ በሚኖረን ጥናታችን የምዕራፍ አስርን ክፍል አንድ በአንድ ጌታ በረዳነ መጠን እንመለከታለን። የዚህ የምዕራፍ አሥር ዋና ሐሳብ ወይም ደግሞ መልእክት ኢየሱስ አሥራ ሁለቱን ሐዋርያት ወደ እስራኤል ሕዝብ እንዲሄዱና የመንግሥቱን ወንጌል እንዲሰብኩ ላካቸው የሚል ነው። ጌታ ኢየሱስ የመንግሥቱን ሥነ ምግባር ካስተማረ በኋላ ከተራራ ወረደ። በአስራ ሁለቱ ተአምራት ደግሞ ኃይሉን አሳየ። ይህ ደግሞ ትዝ ይላቸዋል። አሁን ደግሞ አስራ ሁለቱን ሐዋርያት ወደ እስራኤል ሕዝብ እንዲሄዱና የመንግሥቱን ወንጌል እንዲሰብኩ ሲልካቸው እንመለከታለን። እነዚህ ሰዎች እንደ ጀማሪዎች ሳይሆን እንደ ተከታዮች ሆነው መሄድ ነበረባቸው። ጌታችን ተአምራትን እንዲሠሩ ሥልጣን ሰጥቷቸው ነበር። ይህ ደግሞ መለያቸው ነው። መጥምቁ ዮሐንስ ተአምር ሰርቶ እንደማያውቅ ልብ ብለናል። እንዲህ አድማጮች የተሰጣቸው ስያሜ ከደቀ መዝሙርነት ወደ ሐዋርያነት እንደ ተለወጠም ልብ ማለት አለብን። ይህንን ምዕራፍ ስናጠና ወገኖቼ በምዕራፉ ያለውን ትምህርት አጣቅሰው የሚመጡትን የስህተት አስተማሪዎች ማስታወስ አለብን። በዚህ ምዕራፍ የተሰጡትን ትእዛዞች በጊዜው ከነበረው ሁኔታ ጋር አያይዘን ማጥናትና ትርጉማቸውንም በምዕራፉ በተጻፈው መሠረት መረዳት ይገባናል። ዐሥራ ሁለቱ ሐዋርያት ተላኩ። እስቲ መጻፋችሁን ገለጥ አድርጉና ከማቴዎስ ወንጌል ምዕራፍ አስር ቁጥር አንድን አንድ ላይ እናንብብ ዐሥራ ሁለቱን ደቀ መዛሙርቱን ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌንና ሕማምንም ሁሉ እንዲፈውሱ ስልጣን ሰጣቸው ይለናል የተሰጣቸው ስልጣን ወደ እስራኤል ሕዝብ ሲሄዱ መለያቸው ነበር የብሎይ ኪዳን ነቢያት ይህ የመሲው መለያ እንደሚሆን ተናግረው ነበር። ይህንን ሥልጣን ከተቀበሉ በኋላ ሐዋርያት እንጂ ደቀ መዛሙርት አልነበሩም። ይህንን ደግሞ ልዩነቱን መረዳት መቻል አለብን። የዐሥራ ሁለቱ ሐዋርያት ስም እነዚህ ናቸው። መጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙ እንድሪያስ የዜብዴዎስ ልጅ ያዕቆብ ዮሐንስ፣ ፊልጶስ፣ በርተሎሜዎስ፣ ቶማስ፣ ቀራጩ ማቴዎስ፣ የልፌዎስ ልጅ ያዕቆብ፣ ቴዴዎስ የተባለው ልብዴዎስ፣ ቀነናዊውም ስምዖን፣ ደግሞም አሳልፎ የሰጠው ያስቆሮቱ ይሁዳ ናቸው። ይህን በማቴዎስ ወንጌል ምዕራፍ 10 ከቁጥር ሁለት እስከ አራት ማየት ይቻላል። አንደኛ ጴጥሮስ የተባለው ስምዖን፣ ሁለተኛ የጴጥሮስ ወንድም እንድሪያስ፣ ሦስተኛ የዘብዴዎስ ልጅ ያዕቆብ፣ አራተኛ ዮሐንስ ያዕቆብ ወንድም፣ አምስተኛ ፊልጶስ፣ ስድስተኛ በርቶሎሜዎስ፣ ሰባተኛ ቶማስ ስምንተኛ የዚህ ወንጌል ጸሐፊ ቀራጭ የነበረው ማቴዎስ፣ ዘጠነኛ የልፌዎስ ልጅ ያዕቆብ፣ ዐሥረኛ ታዴዎስ የተባለው ልብድዮስ፣ ዐሥራ አንደኛ ቀነናዊው ስምዖን፣ ዐሥራ ሁለተኛ አሳልፎ የሰጠው የአስቆሮቱ ይሁዳ ናቸው። እነዚህን እንግዲህ ብዙ ጊዜ ክርስቲያኖች ወይም ደግሞ ጀማሪ ክርስቲያኖች ወይም ወደ ጌታ የመጡ ሰዎች የአሥራ ሁለቱን የሐዋርያት ስም መለየት ስለሚያቅታቸው ብትጽፏቸው መልካም ነው ለማለት ነው። የአሥራ ሁለቱ ሐዋርያት መልእክትና የተጠቀሙበት ዘዴ እስቲ ከቁጥር አምስት እስከ ስድስት ያለውን ደሞ እንመልከት። እነዚህን አሥራ ሁለቱን ኢየሱስ ላካቸው አዘዛቸውም፣ እንዲህም አለ በአሕዛብ መንገድ አትሂዱ፣ ወደ ሳምራውያንም ከተማ አትግቡ፣ ይልቅስ የእስራኤል ቤት ወደሚሆኑ ወደ ጠፉት በጎች ሂዱ እንጂ ሲላቸው እንመለከታለን። እነዚህን ትእዛዛት በራሳችን አገልግሎት ተግባራዊ ለማድረግ ብንፈልግ አገልግሎታችንን በእስራኤል ሕዝብ ብቻ መወሰን አለብን። ምክንያቱም በእነዚህ ቁጥሮች የተሰጠው ትእዛዝ የእስራኤል ቤት ወደሚሆኑ ወደ ጠፉት በጎች መሄድን የሚመለከት ነው። እነዚህ ቁጥሮች የእኛን ተልእኮ የሚመለከቱ አይደሉም። ይህንን ሐሳብ በሐዋርያት ሥራ ምዕራፍ አንድ ቁጥር ስምንት ካለው መልእክት ጋር እናነጻጽረው። እንዲህም ይላል በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ ይላል። በዚህ ምዕራፍ ኢየሱስ ደቀ መዛሙርቱን ወደ ሰማርያ እንዳይገቡ፣ ነገር ግን ወደ ጠፉት ወደ እስራኤል በጎች እንዲሄዱ ያዛቸዋል። የአሥራ ሁለቱ ሐዋርያት መልእክት ደግሞ ሄዳችሁም መንግሥተ ሰማያት ቀርባለች ብላችሁ ስበኩ የሚል ነበር። ቁጥር ሰባትን ይመለከቷል። መንግሥተ ሰማያት የቀረበችው እንዴት ነበር? በመካከላቸው በነበረው በንጉሡ አማካይነት ነበር የቀረበችው። ወገኖቼ እዚህ ላይ ልብ ብላችሁ ተከተሉ። ቤተ ክርስቲያን መንግሥተ ሰማያትን እንድትገነባ አልተጠራችም። ኢየሱስ ራሱ ዳግም በሚመለስበት ጊዜ መንግሥቱን ይመሰርታል። ቤተ ክርስቲያን ክርስቶስን ለማሳየትና ወንጌሉን ለመስበክ ከዓለም ውስጥ የተጠራች ነች። የሰማይ መንግሥትን ጌታ በተቀበልን ጊዜ በውስጣችን ተመስርቷል። ጌታ አሥራ ሁለቱን ሲልክ የሰጣቸው መለያ የርሱ የራሱ መለያ መሆኑን እናስታውስ። እስቲ ከዚህ በመቀጠል ደግሞ ጌታ የሰጣቸውን ትእዛዝ ከቁጥር ስምንት እስከ አስር ባለው ቦታ እንመልከት። ድውዮችን እፈውሱ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ። በከንቱ ተቀበላችሁ፣ በከንቱ ስጡ። ወርቅ ወይም ብር ወይም ናስ በመቀነታችሁ ወይም ለመንገድ ከረጢት ወይም ሁለት እጀ ጠባብ ወይም ጫማ ወይም በትር አታግኙ፣ ለሠራተኛ ምግቡ ይገባዋልና ሲላቸው እንመለከታለን። ይህን ትእዛዝ በጊዜው ከነበረው ሁኔታ ከተልዕኮው ጊዜያዊነትና ውሱንነት ጋር አያይዘን ማጥናት ይገባናል። ይህም ጌታችን በምድር ሲመላለስ በነበረ ጊዜ ለሐዋርያቱ የሰጣቸው በጊዜ በሁኔታና በሚሄዱበት ቦታ የተወሰነ ትእዛዝ ነው። በአገልግሎቱ መጨረሻ ላይ ለሐዋርያት ሌላ ትእዛዝ እንደ ሰጣቸው እናውቃለን እስቲ ቀጥለን እንመልከት በሉቃስ ወንጌል ምዕራፍ ሀያ ሁለት ከቁጥር ሰላሳ አምስት እስከ ሰላሳ ስድስት ባለው ክፍል እኔ አነብላችኋለሁ ደግሞም ያለ ኮሮጆና ያለ ከረጢት ያለ ጫማም በላኳችሁ ጊዜ አንዳች ጐደለባችሁን አላቸው እነርሱም አንዳች እንኳ አሉ እርሱም አሁን ግን ኮረጆ ያለው ከርሱ ጋር ይውሰድ ከረጢትም ያለው እንዲሁ የሌለውም ልብሱን ሽጦ ሰይፍ ይግዛ ይላቸዋል። ሉቃስ ምዕራፍ ሀያ ሁለት ከቁጥር ሰላሳ አምስት እስከ ሰላሳ ስድስት ያለውን እናንተ በኋላ ተመልከቱ። ሐዋርያው ጳውሎስ ደግሞ ወንጌልን የሚሰብኩ ከወንጌል ቀለብ እንዲቀበሉ ጌታ ደንግጓል ይልና በአንደኛ ቆሮንቶስ ምዕራፍ ዘጠኝ ስለ ሰባኪ በዝርዝር ያስረዳል። ዛሬም ቢሆን አገልጋዮችን እንድንደግፍ ጌታ ይጠብቅብናል። የተከበራችሁ የጌታ ቤተሰቦች ዛሬም ጌታ እንደነዚህ ሐዋርያት እኔና እናንተን ታማኝ ባሪያዎቹ በቤቱ ውስጥ ባለሟሎች አድርጎ መሾሙን ስንቶቻችን እናውቃለን። ጥሪያችንን ባንንቅ በጊዜው ካለው የኑሮ ውጣ ውረድና የሕይወት መጐሳቀል ወይንም ደግሞ በቤቱ ውስጥ ዕድሜ በማስቈጠራችን ሰልችቶን ታማኝነታችንን ዘንግተን የተሰጠንን መክሊት ቀብረን ብንገኝ ፍጻሜያችን የከፋ መሆኑን አንርሳ። እኔ ለራሴ ሁል ጊዜ ወገኖቼ፣ በጸሎቴ ታማኝ ባሪያ ወይም ሐዋርያ አድርገ ጠብቀኝ እያልኩ በእግሮቹ ስር ወድቅ አለው። የጸሎቴ መጨረሻም ይሄው ነው። እናንተስ ታማኝ ባሪያ ወይም ሐዋርያነታችሁን ታጸናላችሁ? ቃሉ መጠራታችሁን ከፊት ይልቅ ታዘኑ ዘንድ ምን ሁኑ ይላል? ትጉ ይለናል ጌታ። ታማኝ ባሪያ ያድርገን።

ጌታ አስራ ሁለቱን ሳይልካቸው በፊት የሰጣቸውን ሌላም ትእዛዝ እንመልከት። ቁጥር አስራ አንድን ልብ በሉ። በምትገቡበትም በማናቸውም ከተማ ወይም መንደር በዚያ የሚገባው ማን እንደሆነ በጥንቃቄ መርምሩ፣ እስክትወጡም ድረስ በዚያ ተቀመጡ፣ ይላቸዋል። ዛሬስ ጌታ ወደ አንድ ከተማ በምንገባበት ጊዜ በዚህ ከተማ ያለ የሚገባው የታወቀ ክርስቲያን ማን ነው ብለን እንድንጠይቅ በሩን አንኳኩተን መጥቻለሁ እንድንል ይፈልጋልን? አይመስለኝም። እንደገናም ልብ ልንለው የሚገባን ነገር ጌታ ኢየሱስ ለእነዚህ ሰዎች ጊዜያዊ ትእዛዝ ነው የሰጣቸው። በአውደ ምንባቡና በታሪካዊ ይዘቱ ላይ ተመስርተን ልናጠናው ይገባናል። ቁጥር አሥራ ሁለትና አሥራ ሦስት እንደሞ እናንብብ። ወደ ቤትም ስትገቡ ሰላምታ ስጡ፣ ቤቱም የሚገባው ቢሆን ሰላማችሁ ይድረስለት ባይገባው ግን ሰላማችሁ ይመለስላችሁ ብሎ ይናገራል። ወደ ቤትም ስትገቡ የሚለው ሕንጻውን ሳይሆን በቤቱ ውስጥ ያሉትን ሰዎች ይመለከታል። ከማይቀበላችሁም ቃላችሁንም ከማይሰሙ ሁሉ ከዚያ ቤት ወይም ከዚያች ከተማ ስትወጡ የእግራችሁን ትቢያ አራግፉ በማለት በቁጥር አሥራ አራት ላይ ደግሞ ትእዛዝ ሲሰጣቸው እንመለከታለን የእግርን ትቢያ ማራገፉ በዚያ ባህል ውስጥ የሚያስተላልፈው መልእክት አለ ከደሙ ንጹህ ነኝ ከእናንተ ምንም አልወሰድኩም እንደ ማለት ነው ዛሬ ግን በሁሉም ባህል ውስጥ የእግራችንን ትቢያ በማራገፍ ተመሳሳይ መልእክት ለማስተላለፍ አንችልም ስለዚህ ሰዎች ሳይ ቀበሉን ቢቀሩ ሁልጊዜ በሁሉም ቦታ የእግራችንን ትቢያ በማራገፍ መመለስ አንችልም። ቁጥር አሥራ አምስት እውነት እላችኋለሁ በፍርድ ቀን ከዚያች ከተማ ይልቅ ለሰዶምና ለገሞራ አገር ይቀላቸዋል ይላል ጌታ። አድማጮች በሚቀጥለው ምዕራፍ ውስጥ ከእነዚህ ከተማዎች በአንዳንዶቹ ምን እንደ ተከሰተ እናያለን። አሥራ ሁለቱ ሐዋርያት ምን መጠበቅ እንዳለባቸው እስቲ ቁጥር አሥራ ስድስት እንደሞ እናንብብ እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ ስለዚህ እንደ እባብ ልባሞች እንደ ርግብም የዋዎች ሁኑ ይላቸዋል ጌታ ኢየሱስ ክርስቶስ ጌታ ተልእኳቸውን ይዘው ስለሚሄዱበት ሁኔታ ከተናገረ በኋላ አሁን ደግሞ ታላላቅ መመሪያዎችን ይሰጣቸዋል። እነዚህ መመሪያዎች ዛሬንም ጨምሮ ለምን ጊዜም የሚያገለግሉ ናቸው። የእግዚአብሔር ልጆች እንደ እባብ ልባሞች፣ እንደ ርግብም ደግሞ የማይተናኮሉ የዋዎች ሊሆኑ ይገባል። እስቲ ቁጥር አሥራ ሰባትን አንድ ላይ እንመልከት። ነገር ግን ወደ ሸንጎ አሳልፎ ይሰጧቸዋል፣ በምኵራቦቻቸውም ይገርፏቸዋልና ብሎ ቁጥር አሥራ ስምንት ላይ ደግሞ ከሰዎች ተጠበቁ፣ ለእነርሱና ለአሕዛብም ምስክር እንዲሆን ስለ እኔ ወደ ገዢዎች ወደ ነገሥታትም ትወሰዳላችሁ ሲላቸው እንመለከታለን። በዚያን ዘመን የእርሱ በሆኑት ላይ እነዚህ ነገሮች ተፈጽመዋል። በቤተ ክርስቲያንም ዘመን በብዙዎች ላይ ተከስተዋል። ዛሬም ብዙዎች በዚህ ሁኔታ ውስጥ እያለፉ ነው። እስቲ ከቁጥር አስራ ዘጠኝ እስቃ ያለውን ደሞ ወረድ ብለን እንመልከት። አሳልፈውም ሲሰጧችሁ የምትናገሩት በዚያች ሰዓት ይሰጣችኋልና እንዴት ወይስ ምን እንድትናገሩ አትጨነቁ። በእናንተ የሚናገር የአባታችሁ መንፈስ ነው እንጂ የምትናገሩ እናንተ አይደላችሁምና ይላችኋል። እጅግ የሚያበረታታና የሚያጽናና ቃል ነው። ጌታ እንዲህ ስል የምትሰብኩትን ሁሉ አታዘጋጁ ማለቱ አይደለም። ይልቁንም ወንጌልን ከመስበካችሁ የተነሣ ብትያዙና ብትጠየቁ ምን እንመልሳለን ብላችሁ አትጨነቁ ማለቱ ነው። የምንመልሰውን የዚያን ጊዜ እሱ ራሱ ጌታ መንፈስ ቅዱስ ይሰጠናልና። ብዙዎች ግን ስብከት ያለማዘጋጀታቸውን ትክክለኛነት ለመደገፍ ሲሉ ይህንን ጥቅስ ይጠቅሳሉ። መንፈስ ቅዱስ ይሰጠናልም በማለት የሚሰብኩትን አያዘጋጁም። አንድ እሁድ ጠዋት አድማጮቼ፣ አንድ ጓደኛዬ የስብከት አገልግሎት እንዲሰጥ ወደ ተጠራበት ቤተ ክርስቲያን ለመሄድ አውቶቡስ እየጠበቀ እያለ ሊሰብክ ያዘጋጀውን ያነባል። አንድ ሌላ ሰው ደግሞ ቀርቦ ሰባኪ ነህ ይለዋል። አዎን፣ ሲል ይመልስለታል። ምን እያደረግህ ነው ይለዋል። ያዘጋጀውትን ስብከት እያነበብኩ ነው ሲል ይመልስለታል። ሰውየውም መልሶ ስብከት ወይም መልእክት አዘጋጃለሁ ማለትህ ነው ብሎ ይጠይቀዋል። እሱም ሲመልስ አዎን፣ አንተስ? በማለት መልሶ ይጠይቀዋል። ሰውየውም ዘና በማለት እኔ አልዘጋጅም መንፈስ ቅዱስ በእኔ እንዲናገር ነው የማደርገው ሲል ይመልስለታል። ይህ ጓደኛዬ መለስ በማለት ይህን ጥያቄ ደግሞ ይጠይቀዋል። ለምሳሌ ልትሰብክ ስትነሣ መንፈስ ቅዱስ ወዲያው መልእክት ባይሰጥህ ምን ታደርጋለህ ይለዋል። እንዴ፣ እስኪሰጠኝ ድረስ የቆጥ የባጡን ፑልፒት ላይ ወይም ጉባኤው ፊት ቆሜ አወራለሁ ብሎ መለሰለት። ይህ እጅግ የሚያስቅ የሚያሳዝንም ነው ወገኖቼ ስብከታቸውን ሳያዘጋጁና መንፈስ ቅዱስ ሳይናገራቸው ጉባኤው ፊት ቆመው የቆጡንና የባጡን የሚያወሩ ወይም የሚዘላብዱ ብዙ ሰባኪዎች መኖራቸው በጣም ያሳዝናል ይህ የቃሉን ትርጉም መሳት ነው አድማጮቼ አገልጋይ ተብለን በጌታ ስም ተጠርተን ታማኝነታችንን እስናጐድልና ለመንጋው ከመንፈስ ቅዱስ ያልተቀበልነውን ባዶ ነገር የሥጋችንን ፍሬ እንመግብህ ብንለው እግዚአብሔር ገለባ ነገራችንን ለዚህ ሕዝብ እንድንሰጥ ፈቃዱ አይሆንምና፣ ጌታ ካፉ ሳይተፋን በንስሐ ራሳችንንና አገልግሎታችንን በየዕለቱ በእርሱ ፊት እያቀረብን ብንመዝን ጥሩ ይሆናል። ጌታ ከዚህ አይነት ውድቀት ለዘላለሙ ይጠብቀን። Oh, my God. What is are the

Thank you. again የተወደዳችሁ የጌታ ቤተሰቦች፣ የዛሬ ምሽት ዝግጅታችን በዚሁ አበቃ። አስተያየቶቻችሁ ለእኛ አገልግሎት ትልቅ ጠቀሜታ አላቸው። ለመጽሐፍ ቅዱስ ትምህርት በራዲዮ የፖስታ ሳጥን ቁጥር አሥራ ሦስት ስልሳ ስድስት አዲስ አበባ ብላችሁ ጻፉልን። ጸሎታችሁም ትልቅ የአገልግሎት ምሰሶአችን ነውና በጌታ ፊት አስቡን። እንግዲህ በጀመርነው መዝሙር ደናደሩ እያልኩ የምሰናበታችሁ በጌታ ወንድማችሁ አበበ ከበደውል

galega e te be be